የአሜሪካ ድምፅ ራዲዮ ጣቢያ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ እሁድ የካቲት 30 2017 ዓ ም ዝግጅታችን ጀመረ። ዓለም አቀፉ የሴቶች ቀን ለሴቶች እኩልነት የተፋጠነ ትግበራ በሚል መሪ ቃል በመላው ዓለም ተከብሮ ውሏል። ስለ ምግብ ስለ መራ ቢወራ ብዙ ሰዎች ሊረዱ ይችላሉ። ነገር ግን የወር አበባ የሚባለው ሲነሳ እንደ ችግር እራሱ እየታየ አይደለም። ሴቶች አሁንም ድረስ ከሚደርሱባቸው የተለያዩ ባህላዊ ፖለቲካዊና ኢኮኖሚያዊ ተግዳሮቶች መካከል አንዱ የወር አበባ ንጽህና መጠበቂያ ቁሳቁሶችን ማግኘት አለመቻላቸው ነው። በዚህ ዙሪያ የተዘጋጀ አንድ ዘገባ ይኖረናል ፍሪ ማርኬት ካልክ መንግስት ጣልቃገብነት መኖር የለበት አሁን ደግሞ የሰማችኋቸው የምጣኔ ሀብት ባለሙያ የሆኑትን ዶክተር ፈቃደ ገላውን ነው የባንክ ብድር ወለድ አስመልክቶ ከተዘጋጀ ዘገባ የተቀነጨበ ነው እነዚህና ሌሎች መሰናዶዎች በምሽቱ ዝግጅታችን ተካተዋል ሰላም ጤና ይስጥልኝ ክቡራትና ክቡራን አድማጮች የዕለተ እሁድ። የካቲት 30 2017 ዓ ም የመስታወት ዝግጅታችን እነሆ ጀምሯል። ከምሽቱ ዝግጅቶች ጋር አብረናቸው የምናመሸው እኔ ስመኝሽ የቆየና ደረጀ ደስታንን። ብርሃን ኃይሉ በቅንብሩ አብራን ታመሻለች። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። በምሽቱ መሰናዷችን የተለያዩ ፖለቲካዊና ማህበራዊ ጉዳዮችን የሚዳስሱ ዘገባዎችን ወደ እናንተ እናደርሳለን። እስከ ምሽቱ ሶስት ሰዓት ተኩል አብራችሁን እንድትቆዩ እንጋብዛለን። ቀዳሚ የሚሆነው ከዓለም ዙሪያ የተሰባሰቡ ዜናዎች ናቸው። እንደምናመሻችሁ አድማጮች፣ የምሽቱን ዜናዎች የማሰማችሁ ሲሆን ግርማ ነኝ። በሱዳን ነጭ አባይ ግዛት በውሃ ወለድ በሽታ በተከሰተ የኮሌራ ወረርሽኝ በሁለት ሳምንት ውስጥ ወደ አንድ መቶ የሚጠጉ ሰዎች ሕይወት ማለፉን አንድ ዓለም አቀፍ ድርጅት አስታወቀ። ድንበር የለሽ የሐኪሞች ማህበር የተሰኘው ድርጅት ከየካቲት 13 ቀን 2017 ዓ ም ጀምሮ የተሰበሰበውን መረጃ ጠቅሶ ህይወታቸው ያለፈውን 92 ሰዎች ጨምሮ 2700 ሰዎች በወረርሽኙ መያዛቸውን አረጋግጧል። በወረርሽኙ ህይወታቸው ካለፈው ውስጥ 18ቱ ህጻናት እንደሆኑ የገለጹት የማህበሩ አስተባባሪ ማርታ ካዞራ እድሜያቸው ከዘጠኝ ዓመት የማይበልጥ አምስት ህጻናት ህይወት መቀጠፉንም ተናግረዋል። እንደ አውሮፓውያን የዘመን አቆጣጠር ከሚያዝያ 2023 ጀምሮ በደቡብ ሱዳን ብሔራዊ ጦርና በፈጥኖ ደራሽ ኃይሉ መካከል የተቀሰቀሰው ጦርነት ቁጥራቸው 12 ሚሊዮን የሚጠቁ ዜጎችን ማፈናቀሉን የአፍሪካ ህብረትና ዓለም አቀፉ የነፍስ አድን ኮሚቴ በቅርቡ ማስታወቃቸው ይታወሳል። ዩናይትድ ስቴትስ ደቡብ ሱዳን ውስጥ እየታየ ያለው ውጥረት እየበረታ በመምጣቱ ከአስቸኳይ ጊዜ ሰራተኞች ውጭ ያሉ የመንግስት ሰራተኞች ሀገሪቱን ለቀው እንዲወጡ አዘዘች። የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ዛሬ ባወጣው የአስቸኳይ ጊዜ የጉዞ ማስጠንቀቂያ በደቡብ ሱዳን ጦርነቱ መቀጠሉን እና የጦር መሳሪያዎች ለጦርነት ዝግጁ መሆናቸውን ገልጾ የአስቸኳይ ጊዜ ሰራተኞች ያልሆኑ የመንግስት ሰራተኞች በሙሉ ከደቡብ ሱዳን ዋና ከተማ እንዲወጡ አዟል። አርብ እለት ሲቪሎችን በማስወጣት ተልእኮ ላይ ተሰማርቶ የነበረ የተባበሩት መንግስታት ድርጅት ሄሊኮፕተር ላይ የተፈጸመ ጥቃት የጸጥታ ሁኔታውን የበለጠ ያወሳሰበው ሲሆን የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ቢሮ ድርጊቱ እንደ ጦር ወንጀል የሚቆጠር መሆኑን ተናግረዋል። በደቡብ ሱዳን ሰሜናዊ ክፍል ክፍልና በመዲናዊቱ ጁባ ያለው ውጥረት በሀገሪቱ የተደረገውን የሰላም ስምምነት ያደናቅፈዋል የሚል ስጋት መኖሩን የመንግስታቱ ድርጅት አስታውቋል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። ሩሲያ ትላንት ቅዳሜ የካቲት 29 ቀን 2017 ዓ ም በዩክሬን ምስራቃዊ ከተማ ዶቭሮሎፒያ ላይ በአንድ ምሽት ባደረሰችው የሚሳይል እና ሰው አልባ አውሮፕላን ጥቃት ቢያንስ 13 ሰዎች ሲገደሉ አምስት ሕጻናትን ጨምሮ ሰላሳ ሰዎች መቁሰላቸውን የዩክሬን የሀገር ውስጥ ጉዳይ ሚኒስቴር አስታወቀ። በሰሜን ምስራቅ ካርቪቭ ግዛት ላይ በደረሰው ጥቃት ሌሎች ሶስት ሰላማዊ ሰዎች መሞታቸውን ሚኒስትሩ አክሎ ገልጿል። የሩሲያ ጦር ኃይል ወደ ዩክሬኗ ከተማ ባስወነጨፋቸው ባላስቲክ ሚሳኤሎች በተኮሳቸው በርካታ ሮኬቶች እና በሰው አልባ አውሮፕላኖች ጥቃት ዶቭሮሎፒያ ውስጥ የሚገኙ ስምንት የተለያዩ ህንጻዎችና ሰላሳ መኪኖች መውደማቸውንም ሚኒስቴር መስሪያ ቤቱ ጨምሮ ገልጿል። በመጨረሻም እስራኤል የጋዛውን የተኩስ አቁም ስምምነቱን ወደ ተሻለ ደረጃ ከፍ ለማድረግ አንድ ልዑክ ሰኞ ወደ ኳታር ልትልክ መሆኑን አስታወቀች። በዩናይትድ ስቴትስ በሽብርተኝነት የተፈረጀው ሐማስ በግብጽ እና በኳታራ ሸማጋይነት የተጀመረው ና የዘገየው ሁለተኛ ምዕራፍ የተኩስ አቁም ስምምነት እንደሚጀመር አወንታዊ ምልክቶች አሉ ማለቱ ተዘግቧል። የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔትንያሁ ጽህፈት ቤት በአሜሪካ የሚደገፉትን ሸምጋዮች ግብዣ ተቀብያለሁ ሲል ካወጣው መግለጫ በስተቀር ምንም አይነት ዝርዝር መረጃ አልተሰጠም። የሐማስ ቃል አቀባይ አብዱል ላቲፍ አልቃ ኑዋም ምንም ዝርዝር መረጃ አልሰጡም። ሁለተኛው ምዕራፍ የተኩስ አቁም ስምምነት መጀመር የነበረበት ከአንድ ወር በፊት ነበር። ዋይት ሀውስ ከሐማስ ጋራ ጋር ስለሚደረገው ንግግር ረቡዕ ዕለት ድንገተኛ መግለጫ ካወጣ በኋላ እስካሁን በጉዳዩ ላይ ያለው ነገር የለም። አድማጮች፣ ለዜናው የተመደበው ጊዜ በዚያ በቃ። ከቀሪ የመስታወት ዝግጅታችን ጋር አብራችን ቆዩ በ22 በ25 እና በ31 ሜትር በአንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ እሁድ የካቲት ሰላሳ ሁለት ሺህ አስራ ሰባት ዓ ምት የመስታወት ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁ ያላችሁት። ከዓለም ዙሪያ የተሰባሰቡ ዜናዎችን ነው ሰምተን የተመለስ ነው። የምሽቱ ቀዳሚ ዝግጅታችን የሚሆነው ዛሬ የተከበረውን ዓለም አቀፍ የሴቶች ቀን አስመልክቶ ለኢትዮጵያ እናቶች ሴቶችና ልጃገረዶች ትልቅ ፈተና ከሆኑ ተግዳሮቶች መካከል አንዱ ላይ ያተኮረው ዘገባ ነው። በቅርቡ የተደረገ አንድ ጥናት ኢትዮጵያ ውስጥ ከ24 ሚሊዮን በላይ የሚሆኑ ሴቶችና ልጃገረዶች የንጽህና መጠበቂያ አቅርቦት ችግር እንዳለባቸው ያመለክታል። ልክ ነህ ደረጃ። የቲ ፓድስ የተሰኘ በድጋሚ ጥቅም ላይ የሚውል የንጽህና መጠበቂያ መስራቿ የትናየት ሰለሞን ታዲያ በዘንድሮ የዓለም የሴቶች ቀን የሴቶች ንጽህና መጠበቂያ አቅርቦት ተደራሽነትና ፍትሐዊነት ትኩረት ሊሰጠው ይገባል ትላለች። ከባልደረባችን ኤደን ገረመው ጋር በዚህ ዙሪያ ያደረጉት ቃለ ምልልስ ተከታትለን እንመለስ። የትናየት ሰለሞን እባላለሁ። የየቲ ፓድስ ፋውንደርና ባለቤት ነኝ እንዲሁም ደግሞ የኢትዮጵያ የወር አበባ ንጽህና አጠባበቅ ማህበር ስራ አስኪያጅ ነኝ የቲፓርስ እንዴት ነው የተመሰረተው ምን ያክልስ አገልግሎት ሰጥቷል እስካሁን ባለው የቲፓርስ ማህበር ከጀመረ አሁን የሴቶች ቀን አንድ አመት ይሆነናል የተመሰረተው እንግዲህ ሀገራችን ላይ ያለው ሰፊ የሆነ የወር አበባ ድህነትን ለመቀነስ ከነበረኝ ፍላጎት ለመቀላቀል አንደኛዋ የመፍትሄ አካል ለመሆን ከነበረኝ ፍላጎት ተነስቼ ነው። እስካሁን እንደ ጀማሪ ጥሩ የሚባሉ ነገሮች አሉ። ከስድስት ሺህ በላይ ፓዶችን አምርተን በተለያዩ አካባቢዎች አሰራጭተናል። የንጽህና መጠበቂያዎቹን በነፃ ነው የምትለግሱት ወይስ እንዴት ነው? በስራችን የቲፓድስ ላይ የሚሳተፉ አስራ ሶስት ያህል ሰራተኞች አሉ። አብዛኞቹ በጣም ከአንድ ከሁለት በቀር ሁሉም ሴቶች ናቸው። ሁሉም ማለት ይቻላል ፓዶቹን እንግዲህ ብዙዎቹ ሴቶች በድህነት አቅም በማነስ ፓድ ማግኘት ስለማይችሉ ነው የሚታጠብ ፓድ የምንሰራው እና ፌስቡክ ላይ ሊንክዲን ላይ አልፎ አልፎ ደግሞ ቲክቶክ ላይም ያለውን ችግር ልጆቹ ያሉበትን ችግር ገልጬ እኔ እጽፋለሁ፣ ወይም ቪዲዮ እሰራለሁ። ያንን ያዩ ሰዎች ገንዘቡን የፓዱን ገንዘብ መግዣ ገንዘብ ይሰጡን እና እኛ ደግሞ ገዝተን ለልጆቹ በነፃ እንሰጣለን። እስካሁን እያደረግን ያለ እንደዛ ነው። መልካም፣ እንግዲህ ዘንድሮ የዓለም አቀፍ የሴቶች ቀን አክሰለሬትድ አክሽን ወይም ደግሞ የተሳለጠ ትግበራ በሚል መሪ ቃል ነው እየተከበረ ያለው። እኩልነትን ለማምጣት፣ ፍትሐዊነትን ለማስፈን እንዲሁም ሴቶችን ለማብቃት በሚል ማለት ነው እና አንደኛው የሴቶችን ወደኋላ የሚጎትታቸው ነገር ከወር አበባ ንጽህና ጋር የተያያዘው ተግዳሮት ነው እና ብዙ ጊዜ በዚህ ጉዳይ ላይ ስትጽፊ ወይም ደግሞ ስታነሺ አይቻለሁ እና እስቲ በተለይ ከትምህርት አኳያ፣ ህይወትን ከማስቀጠል አኳያ የወር አበባ ንጽህና መጠበቂያ ጥረት ያለው ተግዳሮት ምን ይመስላል? እንግዲህ የወር አበባ እያንዳንዷ ሴት ደላትም ከፋትም በየትኛውም የኑሮ ሁኔታ ውስጥ ብትሆን ግዴታ የወር አበባ ታያለች እና የወር አበባ ንጽህና መጠበቂያ ደግሞ ያስፈልጋታል። አብዛኞቹ እንግዲህ እኔ በምሰራበት አካባቢ፣ እኔ የሚደርሱ መረጃዎች ላይ የማገኛቸው ሴቶች አብዛኞቹ ህፃናት ተማሪዎች ናቸው ገና ትምህርት ገበታ ላይ ያሉ ልጆች ናቸው። እነዚህ ልጆች እንግዲህ የወር አበባቸው ሲመጣ ከትምህርት ቤት ይቀራሉ። ምክንያቱም ትምህርት ቤት ውስጥ ያለ ሞዴስ መግ መሄድ አይችሉም። ስለዚህ ከትምህርት ቤት የመቅረት ሁኔታ ነው የሚከሰተው። እንግዲህ አንድ ሴት በወር ውስጥ አምስት ቀን እንኳን የወር አበባ ታያለች ብለን ብናስብ ይህንን ቀናት ደግሞ ወደ የትምህርት ጊዜ የአንድ ዓመት የትምህርት ጊዜ ስናሰላው እቺ ልጅ ከትምህርት ቤት የምትቀርበት ጊዜ በጣም ከፍተኛ ነው። በዚህ መካከል ትምህርቷን ተከታትላ ከሌሎች ልጆች ጋር ተወዳዳሪ ሆና የምትፈልግበት ደረጃ ላይ የመድረስ አቅሟን በጣም ዝቅ ያደርገዋል። ከዚህም በተጨማሪ ደግሞ ልጆቹ የወር አበባቸው በሚመጣና ለዛ ደግሞ የሚሆን የፓድም የሚሆን ሌሎችም ነገሮች በማያገኙ ጊዜ ከፍተኛ የሆነ የስነ ልቦና ጫና ነው የሚደርስባቸው በጣም ይከፋሉ፣ ይደበራሉ። ምናልባት አንዳንዶቹ ልጆች አብዛኞቹ ልጆች ብዬ መናገር ትችላለው፣ ከሞዲስ ባሻገር ፓንትም የላቸውም። ስለዚህ አልፎ ልብሳቸውን፣ ኢንፎርማቸውን ይነካባቸዋል። በዚህ ሰዓት ላይ ደግሞ ብዙ ያው ልጆች ናቸው፣ ይስቁባቸዋል፣ ያሸፉባቸዋል ና እነዚህ ዲስትሪክቶች ላይ የሚደርሰው ጉዳት ቀላል የሚባል አይደለም። ብዙ የወር አበባ ንጽህና መጠበቂያ ላይ የሚሰሩ እንዳንቺ ያሉ ተቋማት ተፈጥሯል ባለፉት አምስትና አስር ዓመታት። እንዲሁም ደግሞ መንግስትም የወር አበባ ንጽህና መጠበቂያ ከቀረጥ ነጻ እንዲገባ በሕግ ደንግጎ ከቀረጥ ነጻ ይገባል ወደ ሀገር። ግን እስካሁን ድረስ ኢትዮጵያ እንደ ሀገር በከተሞችም እንኳን በገጠሩ፣ በከተሞችም የወር አበባ ንጽህና መጠበቂያ እጥረት አለ እና ይህን ጉዳይ ደግሞ አንቺም ራስሽ በማህበራዊ ድረገጽች ላይ አንስተሸዋል እና ለምንድን ነው ይሄ ክፍተት የተፈጠረው? ትያለሽ ፓድ የምናመርተውም እንዲሁም ደግሞ የተጠቃሚው ፍላጎት ሲነጻጸር በጣም ከፍተኛ የሆነ ልዩነት አለ። እኛ እራሳችን አምራቾቹ ደግሞ ችግር አለብን። የተለያዩ ማቴሪያሎችን ለማስገባት የቀረጥ ሊሆን ይችላል ቦታ የፋይናንስ ብዙ ችግሮች አሉብን እና አገሪቷ ላይ ባለው ፍላጎት መጠን አምርተን ምርት አምርተን ለማቅረብ እኛ ራሳችን አምራቾቹ ከፍተኛ የሆነ ችግር አለብን፣ የፋይናንስ የተለያዩ ችግሮች አሉብን። ከዚህም ደግሞ በተጨማሪ ማንሳት የምፈልገው በጣም ከፍተኛ የሆነ የግንዛቤ እጥረት አለ። ሰዎች ምናልባት ስለ ምግብ ቢወራ ብዙ ሰዎች ሊረዱ ይችላሉ። ብዙ ድርጅቶች፣ ብዙ ግለሰቦች ሊተባበሩ ይችላሉ። ነገር ግን የወር አበባ የሚባለው ሲነሳ እንደ ችግር ራሱ እየታየ አይደለም። አብዛኛው ሰው የወር አበባን እንደ ችግር አየው። እንደገና ደግሞ አንዲት ሴት ፓድ ማግኘት ምግብ እንደ ማግኘት አስፈላጊ መሆኑን የማሰብ ሰፊ የሆነ ችግር ስላለ ይመስለኛል እና አንድም በተፈለገው መጠን ያህል እንዳያድግ ያደረገው ይሄ ይመስለኛል። መፍትሄውስ እንደ መፍትሄ እኛ የሚታጠብ ፓድ አምራቾች፣ እንዲሁም ደግሞ ዲስፖዘብሉን ወይም ተጠቅመው የሚጣለውን ፓድ ከውጭ የሚያስገቡና የሚያመርቱ ድርጅቶች ተሰባስበን አሁን ላይ አሶሲሽን እያቋቋምን ነው። እዛ ላይ እኔ በስራ አስኪያጅነት እየሰራውኝ ነው። እንግዲህ ይሄ ማህበር ወደ ስራ ሲገባ እኛ አምራቾች ላይ ያለብንን ከፍተኛ ችግር ይቀርፍልናል ብለን እናስባለን። የጥሬ እቃዎችን እንደ ልባችን ከማግኘት ሌሎች መብቶቻችንን ከማስከበር አንጻር እና ያኔ እኛ በሙሉ አቅማችን ማምረት እንዲሁም ደግሞ ሌሎች አዳዲስ ሰዎች ወደ ስራው እንዲገቡ ማበረታታት ስንጀምር ችግሩን በምንችለው አቅም እንቀርፈዋለን የሚል ግምት አለኝ። እሺ የትናየት ሰለሞን፣ እንግዲህ ስለነበረን ቆይታ በጣም ነው የማመሰግነው። መልካም የስራ ዘመን እንዲሆንልሽ እመኛለሁ። እኔም ስለጋበዛችሁን እጅግ አድርጌ አመሰግናለሁ። አድማጮች፣ ዓለም አቀፉን የሴቶች ቀን አስመልክቶ ከሰሞኑ የወጡ ሪፖርቶች ከሴቶች መብት ሴቶችን ከማብቃትና ወደ አመራር ደረጃ ከማምጣት ጋር የተያያዙ በርካታ ስራዎች ቢሰሩም ሴቶች ላይ የሚፈጸሙ ሞያሎች አሁንም ተንሰራፍተው መቀጠላቸውን ነው የሚያመለክቱት። ቀደም ሲልም ከእነዚህ ችግሮች አንዱ የሆነውን የወር አበባ ንጽህና መጠበቂያ ቁሳቁስ አቅርቦት ዙሪያ የነበረውን ዝግጅት ነው የተከታተላችሁት። ተከታዩ ዝግጅታችንም ከዚሁ ከሴቶች ቀን ጋር የተገናኘ መሰናዶ ነው። ቀደም ሲል ጠቆም እንዳደረግ ነው በሴቶች መብት ዙሪያ የሚሰሩ ስራዎች ሰላሳ ዓመታት ቢያስቆጥሩም አሁንም ሴቶች በርካታ ተግዳሮቶች አሉባቸው። ባልደረባችን ኬኔዲ አባተ ታዲያ በአዲስ አበባ መዲና ተዘዋውሮ የሴቶችን እኩልነት እውን ለማድረግ ምን መደረግ አለበት ሲል ነዋሪዎችን አነጋግሯል። እሱን ተከታትለን እንመለሳለን። ሴቶች ብዙ ኃላፊነት አለባቸው አይደል? በጀርባ ሆነው ማህበረሰቡን ሲደግፉ ኢኮኖሚውን ሲደግፉ አገር ሲደግፉ ነበር። አሁን ደግሞ ወደ ፊት ለፊት ወጣ ብለን የተሻለ አስተዋጽኦ ለማድረግ እየሞከርን ነው። ለምሳሌ እኔ አሁን የኮንስትራክሽን ባለሙያ ነኝ፣ በሙያዬ ምህንድስና ነው የተማርኩት። በጣም የሚቸግርክ ነገር በቃ ሴት ናት በሚል ብቻ ከብዙ ውሳኔዎችና ከብዙ እንትኖች ትገደባለክ ገባ እድሉም መጀመሪያ አይሰጥህም። ያ ልክ አይደለም። በአስተሳሰብ ደረጃ ያለ ነው። የተለየ እድል ስጡን ወይ የተለየ እንትን እንፈልጋለን እያልን ሳይሆን እኩል የሆነ ፌር ቻንስ፣ ገና ለገና ሴት ናት በሚል ብቻ ኢሊሚኔት ትደረጋለ፣ ትገፋለ። ገባ ሴት ናት ውይ፣ ይሄ ወንዶች ስራ ስለሆነ ሳይት ስለሆነ፣ ሳይት ደግሞ ለሴቶች ነው ጥሩም። ግን እኔ ሳይትም በሆን እኮ አልሸከምም ሲገባ ማኔጅ ነው የማደርገው። እሱም ያም ወንዱም ቢሆን ማኔጅ ነው የሚያደርገው። ስለዚህ እኔ አልችልም እስካላልኩኝ ድረስ የአፌር ቻንስ ሊሰጠኝ ይገባል። ስለዚህ አይምሮ ላይ፣ አስተሳሰብ ላይ መሰራት አለበት ይበልጥ መስራት አለበት። ስለዚህ ማርኬትን ስናስብ ሴቶችን እንዴት ይህንን ብልህ የሆነ ማስተዋላቸውን እንዴት እንጠቀም ወደሚል አስተሳሰብ ያመጣናል ብዬ አስባለሁ። እንደዛ ሆኖ እንዲያልፍ እመኛለሁ። እንግዲህ ሴቶች ብዙ ጥያቄ ያለባቸው የእኩልነት ጥያቄ አለ። እንደገና ደግሞ አንድ አንድ ማህበራዊ የሚፈጠሩ በሴቶች ላይ የሚፈጠረው ትንኮሳ አለ። በከተማ ብቻ ሳይሆን በገጠር ላይም በሴቶች ላይ የሚደርሰውን ጥቃትና ጭቆና እንዲሁም ደግሞ የስራ ጫና ለማቅለን uh, ሴቶች ቀን መከበሩ እጅግ በጣም ጥሩ ነው። የሴቶች እኩልነት እንዲከበር መንግሥት በተቻለ አቅም ስልጠናዎችንና ግንዛቤዎችን እንዲኖራቸው ሴቶች ማለት ነው እንዲኖራቸው ድጋፍ ማድረግ አለበት። እንዲሁም ደግሞ ጥቃት የሚደርስባቸውን ሴቶችን እንዲያገግሙ ብቻ ሳይሆን ጥቃት እንዳይፈጸም የመከላከል ስራ መስራት መቻል አለባቸው። የሴቶች ጥያቄ ምንድን ነው? አንደኛ በጦርነቱ ብዙ ህጻናቶች እየተደፈሩ ብዙ ሴቶች ሴቶቻችን እያጣን ነው። በዚህ ማለይ የተሻለ ድጋፍ ሊደረግላቸው ይገባል። በስራም ሆነ በተለያዩ ነገሮች ሊበረታቱ ይገባል፣ ሊደገፉ ይገባል። ለምሳሌ አንድ ሴት በቤት ውስጥ ብዙ የተለያዩ ጫና አለባት፣ ብዙ ኃላፊነት አለባት። እንደገና ደግሞ ውጭ ላይም ሆነ ሰርታ በመገባበት ሰዓት ላይ ትንኮሰም ሆነ ምንም ነገር ሆነ ያጋጠማቸው አይገባም። በቃ ሴት ልጅ እናት ነች፣ ሀገር ናት። የተለየ ክብር ሊሰጣት ይገባል። የተለየ ድጋፍ ሊሰጣቸው ይገባል። ሁሉ የሴቶች ቀን በሚከበር ጊዜ የእኩልነታቸው እኩልነት እሱ መታሰብ አለበት። እንግዲህ ሴቶች እናትም ሚስትም እንደመሆናቸው መጠን ለሀገርም ትልልቅ አስተዋጽኦ እያደረጉ ያሉ ናቸው። በአሁኑ ሰዓት የዛን ያህል ግን ማርኬት በሚከበርበት አከባበር ላይ የእነሱን ተሳትፎ የሚገልጽና ምላሻቸውን የሚያሳይ ነገር አናይም። እንግዲህ መንግስታቶችም ሆኑ የተለያዩ ተቋማቶች ይህንን ታሳቢ አድርገው በየዓመቱ ሲከበር እነዚህን ነገሮች ምላሽ እየሰጡ መሄዱ ደስ ይለናል። አሁንም ብዙ በአፍሪካ ላይ በተለይ እንደ ጦርነት ባለባቸው አካባቢዎች፣ አንዳንድ ችግሮች ባለባቸው አካባቢዎች ሴቶች እህቶቻችን፣ እናቶቻችን ይደፈራሉ። ያንን ያንን ምላሽና ትኩረት በመስጠት ማርኬትን በዚህ አይነት መልኩ ምላሽ በመስጠት የሴቶችን ጥያቄ ለመመለስ ሊከበር ደስ ይለናል። የምንፈልገውም ይሄን ነው። ማርኬት ለሴቶች ልዩ ቀን ነው እና ለሴቶች ቢሆን ቢደረግ ብዬ የማስበው ነገር ሴቶች በገጠር የሚሆን በከተማ ያሉ ሴቶች ያልተማሩ፣ በትምህርት እንትን ያሉ ሴቶች አሉ። እነሱ ሴቶች መንግሥት አይቷቸው በትምህርትም ቢያግዛቸው፣ በስራ አጥም የስራ አጥም ችግር አለ። ስራ ቢይዙ ቢደራጁ፣ እንደ ሴት ሴቶች ትልቅ ቦታ ሊሆን ይችላሉ። አስተያየት የሰጡንን የአዲስ አበባ ነዋሪዎች እናመሰግናለን። ከአሜሪካ ድምፅ ራዲዮ ጣቢያ የሚተላለፍላችሁን በሁለት ሳምንት አንዴ ወደ እናንተ የሚደርሰውን የመስታወት መሰናዷችንን ነው ወደ እናንተ እያደረስን ያለ ነው። በአሜሪካ ድምፅ ራዲዮ የሚተላለፉ ዝግጅቶቻችን ከራዲዮ በተጨማሪ በዌብሳይታችን አማሪክ ዳት ቪኦኤ ኒውስ ዳት ካም ላይ በቀጥታ መከታተል ትችላላችሁ። አት ቪኦኤ አምሃሪክ የፌስቡክ ሃሽታግ ቪኦኤ አምሃሪክ የኤክስ ገጻችን ነው። ተከተሉን፣ አስተያየቶቻችሁንም አጋሩን። ተከታዩ መሰናዱ ደግሞ የባንክ ብድር ወለድ አስመልክቶ የተዘጋጀው ዘገባ ነው። የኢትዮጵያ ንግድ ባንክ ለተለያዩ ዘርፎች ለሚሰጠው ብድር በሚያስከፍለው ወለድ ላይ ከየካቲት 28፣ 2017 ጀምሮ ጭማሪ ማድረጉን አስታውቋል። ለአሜሪካ ድምፅ አስተያየታቸውን የሰጡ ኢኮኖሚስቶች የወለድ ጭማሪው ወቅቱን ያልጠበቀ፣ በተለይ የማክሮ ኢኮኖሚውን የሚጎዳ ኢንቨስትመንትን የማያበረታታና እየተረጋጋ ነው ያሉትን የዋጋ ግሽበት እንደሚያባብስ ያላቸውን ስጋት ገልጸዋል። እርምጃው የዋጋ ግሽበቱን በማስተካከሉ ረገድ ባለሙያዎች የተለያየ አቋም ቢይዙም መንግስት በተለየ ገንዘብ እጥረት በገጠመበት በዚህ ወቅት እርምጃውን መውሰዱ ችግር እንደሚያስከትል ተናግረዋል። ደረጀ ከአዲስ አበባ ዩኒቨርሲቲ እና ከኢትዮጵያ የኢኮኖሚ ባለሙያዎች ማህበር ዶክተር ዳኪቶ አለሙ፣ ፈቃደ ገላው እና ዶክተር ናስር የኑስን አነጋግረህ ወዳዘጋጀኸው ዘገባ እንለፍ። የኢትዮጵያ ንግድ ባንክ የወለድ ተመን ለውጡን አስመልክቶ ባወጣው መግለጫ አጠቃላይ የቁጠባ ማሰባሰቢያ ወጪ ከፍተኛ መሆንና ባንኩ ለሚሰጠው የብድር አገልግሎት የሚያስከፍለው የወለድ ምጣኔ በገበያ ላይ ከሚታየው የወለድ ምጣኔ አንጻር ሲታይ በጣም ዝቅተኛ በመሆኑ የወለድ ተመኑን ገበያ መር ማድረግ እንደሚገባው አስታውቋል። መንግስት የሰጠው ምክንያት እውነትነት ሊኖረው ይችላል የሚሉት ዶክተር ፍቃዱ ገላው ግን ገበያ መር የሚለውን የመንግስት ምክንያት ለመቀበል እንደሚቸገሩ ይናገራሉ። ለማድረግ ጥሩ ነው። ፍክክር እንዲኖር የተሻለ ሰርቪስ በማሻሻል አትራክት ለማድረግ ይጣጣራሉ። ባንኮች እንደዚህ ኮምፒቲቲቭ መሆኑ ጥሩ ነው። ግን ፍሪ ማርኬት ካልክ መንግስት ጣልቃ ገብነት መኖር የለበትም። በአንድ በኩል ጣልቃ እየገቡ በአንድ በኩል ደግሞ ገበያ መር እናደርጋለ የሚለው ብዙም ትን አይልም። ዶክተር ፈቃደ ገበያ ምር የተባለው የውጭ ምንዛሬ ግብይት ላለፉት ወራት ምንም ለውጥ አለማሳየቱ በገበያ የተመራ ነው ለማለት አያስደፍርም ሲሉ በምሳሌነት ያነሳሉ። ብዙዎቹ አሁን የውጭ ምንዛሬ ገበያ መር ተብሎ ነበር በአይኤምኤፍ ስምምነት መሰረት ማለት ነው። ግን አሁን የምታየው ላለፉት ሁለት ወራት ምንዛሬ ዋጋ ኮንስታንት ነው፣ አልተለወጠም። ገበያው ነው ወይ እየመራው የሚለውን አጠያቂ ነው። ገበያ መር መሆኑ ብዙ ነገር ለገበያ መተውን አምንበታለሁ። ጥሩ ነው፣ ትትር ይፈጥራል ግን ያ የሆን አይደለም። የኢትዮጵያ ንግድ ባንክ የቁጠባ ሂሳብ ለማሰባሰብም ሆነ የሚሰጠውን የብድር ወጪ ለማስመለስ ገቢውን ማሳደግ ስለሚኖርበት ከብድር አገልግሎት የሚያገኘውን ገቢ ከፍ ማድረግ እንዳለበት ይናገራል። በአዲስ አበባ ዩኒቨርሲቲ የንግድ ትምህርት ቤት መምህር የሆኑት የምጣኔ ሀብቱ ባለሙያ ዶክተር ዳኪቶ አለሙ በዚህ ይስማማሉ። ጉዳዩን እየቀነሰ መጥቷል ከሚሉት የዋጋ ግሽበት ጋር በማያያዝ ያብራራሉ ናሽናል ባንክ በቅርብ ጊዜ ያወጣውን ሪፖርት ወስደን ብናይ ሀገሪቱ ውስጥ ያለው የኢንፍሌሽን መጠን የዋጋ ግሽበት ማለቴ ነው እየቀነሰ ነው። ቢቀንስም አሁንም ቢሆን የወጣት ዲጂት ላይ ነው ያለው። በተለይ ሀያ አራት ሰኔ ሰላሳ ድረስ ብንወስድ ወደ አስራ ዘጠኝ ነጥብ ዘጠኝ ወይም ሀያ ፐርሰንት ነው የሚያሳየው ግን መንግስት ደግሞ ባንኮች ኢትዮጵያ ውስጥ ያሉት የሚያበድሩበት ወለድ ወደ አስራ ስድስት ነጥብ ዘጠኝ ነው እሱም ወደ አስራ ሰባት ፐርሰንት ነው አቨሬጅ ብድር የሚሰጡበት ማለት ነው። ይህንንም ወስደን ስናየው የመንግስት የግንጃ ቤት ሰነድ ወይም ትሬዥሪ ቢል ላይ የምንለው ወለድም ከፍ እያለ እየጨመረ እየሄደ ነው። ለምሳሌ ሀያ ሀያ ላይ አራት ነጥብ አምስት አራት ፐርሰንት የነበረው ወደ ሀያ ሀያ አራት ዘጠኝ ነጥብ ሰባት አራት ፐርሰንት ደርሷል። ይሄ ማለት ምን ማለት ነው? ብድር ሌሎቹ ባንኮችም ይሁን ሌሎቹ ማበዳሪዎች የሚያበድሩበት የብድር መጠን ይሄ የመንግስትን የግንጃ ቤት ሰነድ ከፍ ማለት አለበት። ከሱ የበለጠ ነው መሆኑ የሚጠበቀው ሰው። የመንግስት የግንጃ ቤት ሰነድም ከፍ ካለ ባንኮችም የሚያበድሩበት ወለድ መጠን ከፍ ማለቱ አይቀርም ማለት ነው። ስለዚህ የትሬዥሪ ቢሉ ላይ ወይም የግንጃ ቤት ሰነዱ ላይ ያለው የወለድ መጠን ከፍ እያለ ነው። የባንኮች የወለድ መጨመር ከዚህ ጋር የተገናኘ ሊሆን ይችላል። ስለዚህ በጎ ነገር ወይንም እንደ ጠቀሜታ ልንወስድ የምንችለው ባንኮች ከመንግስትም ሊበደሩ ስለሚችሉ ለመንግስትም ሊያበድሩ ስለሚችሉ ወጪ ስለምኖርባቸው ያንን ወጪ በማበደር በሚያገኙት ወለድ ስለሆነ ትርፍ የሚያገኙት ትርፋማ ሲሆኑ ባንኮቹ ቀጣይነት እንዲኖራቸው ያደርጋል። ስለዚህ ንግድ ባንክም ተፎካካሪ ሆኖ ይሄ ባንኪንግ ሴክተሩም ለውጭ ክፍት እየሆነ ነው ወደፊት ስለዚህ ጠንካራ ትርፋማ ሆኖ እንዲቀጥል የወለድ መጠኑ ከፍ ማድረጉ እንደ ጠቀሜታ ሊወሰድ ይችላል ማለት ነው። የኢትዮጵያ ኢኮኖሚስቶች ማህበር ከፍተኛ ተመራማሪ ዶክተር ናስር ዮነስም የብድር ወለድ መጠኑ ከፍ ማለት የዋጋ ግሽበቱን ሊያረጋጋ ይችላል ይላሉ። ለኢኮኖሚ የሚኖረው ጠቀሜታ ከጠቀሜታ ብጀምር ማለት ምናልባት ኤክስቸንጅ ከምንዛሬው አኳያ ያለውን የኢንፍሌሽነሪ ፕሬዥር ማለት የኑሮ ውድነትን ጫና ወረዊን ኮስት ሲጨምር ወይም ሙላኢንተርስ ሬቶች ሲጨምር ወይም ወረዊን ኮስት ሲጨምር ኢንፍሌሽን ፕሬዠሩን ሬዲሴ ማድረግ የመቀነስ አዝማሚያ ሊኖረው ይችላል ማለት ነው። ሰውዚ ይሄ ወረዊን ኮስት ስለሚጨምር ቢዝነስ ሰዎቹም ኮንሱመሮቹም ሞቲቬትድ አይሆኑም ማለት ነው ብድር ለማውሰድ ከኒግ ባንኩ በሞቲቬት ስለማይሆኑ ያ ደግሞ በኢኮኖሚ ያለው ልኪዲቲ መጠን እንዲቀንስ ያደርጋል። ዛሬ ደግሞ ኢንፍሌሽን ፕሪሚየም እንዲቀንስ አስተዋጽኦ የራሱ አስተዋጽኦ ሊኖረው ይችላል የሚል ዶክተር ፈቃደ በዚህ አይስማሙም። የወለድ መጠኑን አሁን እንዲጨምር መደረጉንም አያምኑበትም። የቀረበው ምክንያት ተወሰነ አሳማኝነት ያለ ይመስላል። በእርግጥ የወለድ መጠን ምንጊዜም ካለው የዋጋ ንረት በላይ መሆን አለበት። አሁን የሀገራችን የዋጋ ንረት በእርግጥ ትንሽ አሁን ገታ ብሏል እንጂ ከፍተኛ ነው። የወለድ መጠኑ ካለው ከዋጋ ንረቱ አንጻር ስታየው አነስተኛ ነው። አንተ ባንክ ላይ ከምትቆጥብ ይልቅ የሆነ ነገር ገዝተህበት ፊክስድ የሆነ አሴት ፓሚካ ብትገዛበት ብልጠ አዋጭ ነው እና ሳሪ አይደለም። አሁን ያለው የቁጠባ የወለድ መጠን አሁን ዋጋ ንረቱም ገታ ባለበት የገንዘብ እጥረትን ባለበት መሆን አልነበረበትም። ትንሽ ዘግይቷል። ከዚህ በፊት ቢሆን ኖሮ ጥሩ ነበር። አሁን አሁን ላይ ባለችው አሁን ላይ ባለችው ግን የባሰ የገንዘብ እጥረቱን ጨምረው ካልሆነ በስተቀር እና ኢንቨስትመንቱን ጌታው ካልሆነ መጨመሩ ብዙም አይታይም። ዶክተር ፈቃደ የወለድ መጠኑ ከፍ ማለት የኢንቨስትመንት መጠንን የሚቀንስ መሆኑን በመጥቀስ ይከራከራሉ። በአጠቃላይ የወለድ መጠን ከፍ ባለ ቁጥር የሚኖረውን የኢንቨስትመንት ሳቢነት ይቀንሰዋል። ምክንያቱም ተበዳሪው የተወሰነ ትርፍ አስቦ ነው የሚበደረው። ስለዚህ የገበያው የሚያስገኘው ትርፋማነት ከወለዱ በጣም መብለጥ አለበት። ያ ነው ዋናው መሰረታዊ እንትን። ያንም የሚወስነው ደግሞ ከለጠከው ራሱ ገበያው ይወስነዋል። አሁን የእኛ ሀገር የባንክ ወለድ መጠን ግን ተወዳዳሪ አይደለም። መንግስት የተወሰነውን ሪዘርቭ ሬት ወስኖ ባንኮች ግን እንዲወዳደሩ ማድረግ ይቻላል። የትኛውም ሀገር ላይ ተለመደ። በአጠቃላይ ግን የወለድ ምጣኔው ጭማሪ ሌላ አገሪቱ ዋነኛ የውጭ ምንዛሬ ምንጭ በሆነው የውጭ ንግድና በዘርፉን በተሰማሩ ላኪዎች ላይ ጫና ሊፈጥር እንደሚችል ዶክተር ዳኪቶ ያስረዳሉ። ስለዚህ ከብድር አንጻር ወስደን ካየን ከተካሄዱት ለውጦች ውስጥ ወይም ማሻሻያዎች ውስጥ ጎላ ብሎ የሚመጣው የማይክሮ ፋይናንሱ ላይ የተካሄደው፣ ሌሎቹም ከኤክስፖርት ጋር የተገናኘውም ትልቅ ለውጥ ያሳያል ማለት ነው። ለውጥ ከተካሄደባቸው ወይም ጭማሪ ከታየባቸው ውስጥ የኤክስፖርት ላይ ለተሰማሩት የሚሰጠው የብድር መጠን የአጭር ጊዜ በሶስት ነጥብ ሁለት አምስት ፐርሰንት ጭማሪ ያሳያል። የረዥም ጊዜ ብድር ሁለት ነጥብ አምስት ፐርሰንት ጭማሪ ያሳይቷል። ይሄ መሆን ደግሞ ምናልባት ሊያመጣ የሚችለው አሉታዊ ተጽዕኖ እንዲሆን የሚችለው ኤክስፖርት የሚያደርጉት ኮስታቸው የማምረት ወጪያቸው ከፍ ስለሚል በተበድሮ ስለሚያመርቱ ስለዚህ ወደ ውጭ በሚወስዱበት ሰዓት ላይ ኮምፒት የማድረግ እድላቸው ይዛ አነስተኛ ሊሆን ይችላል ማለት ነው። እዚህ ኮስት ኦፍ ፕሮዳክሽናቸው የማምረቻ ወጪያቸው ከፍ ካለ በዓለም ገበያ ላይ ስለሚፎወቅ ሊወዳደሩ ስለሚችሉ በዓለም ገበያ ላይ በሚወዳደሩበት ሰዓት ላይ ኮስታቸውም ከፍ ስለምል ምናልባት ያ የኤክስፖርት ላይ ተፎካካሪ ተወዳዳሪ ሁኖ የመቆየት እድላቸው ይዛ አነስተኛ ይሆናል ብዬ ነው የማስበው ማለት ነው። ዶክተር ዳኬቶና በዚህ ዝግጅት ያነጋገርናቸው እንግዶቻችን መንግስት የብድር ወለድ ላይ እንጂ የቁጠባ ወለድ ላይ ተመሳሳይ ውሳኔ ሲወስን አለመታየቱ ድክመት መሆኑን ገልጸው ሰዎች ገንዘባቸውን ባንክ ከማስቀመጥ ይልቅ በሌሎች ነገሮች ላይ እንዲያውሉ የሚገፋፋቸው ሲሆን የልማት ስራዎችን ሊሰሩ የሚሹ ሰዎችም ያለውን የወለድ መጠን በማሰብ ብድር ለመውሰድ የማይበረታቱ መሆኑን ተናግረዋል። መንግስት በበኩሉ ሰሞኑን ባወጣው መግለጫ የግብርና ዘርፉን ከማበረታታት አንጻር የወለድ ምጣኔው የተቀነሰ ሲሆን የሕብረተሰቡን የመክፈል አቅም ግንዛቤ ውስጥ በማስገባት ለኮንዶሚኒየም መኖሪያ ቤቶች ብድር የሚከፈለው የወለድ መጠን ባለበት እንዲቀጥል መወሰኑን ገልጸዋል። ለአሜሪካ ድምፅ ራዲዮ ድረጀ ደስታ ነኝ። ጤና ይስጥልን አድማጮች። የተለያዩ ፖለቲካዊና ማህበራዊ ጉዳዮችን የዳሰስንበት የምሽቱ መስታወት መሰናዷችን ይህን ይመስል ነበር። በሁሉም ስፍራ ካሉ መላ ባልደረቦቻችን ጋር ስናስተናግዳችሁ ያመሸነው እኔ ደረጀ ደስታና እኔ ስመኝሽ የቆየ ነበርኩ። አብራችሁን ስለነበራችሁ እናመሰግናለን። ሰላም፣ ደህና እደሩ።